ስፖርት ጤና ይስጥልኝ አድማጮች እንደምን ቆይታችኋል የስፖርት ጥንቅራችንን ይዘን ቀርበናል ሊዮኔል ሜሲ ከባርሴሎና ወደ ዩናይትድ ስቴትስ ሊያቀና እንደሚችል እየተነገረ ነው። ሊቨርፑል ወራሽ ቀጠና ታች ከሚገኝ ቡድን ጋር ተጋጥሞ ማሸነፍ ተስኖታል። ሆኖም የፕሪሚየር ሊጉን እየመራ ነው። በኢትዮጵያ ፕሪሚየር ሊግ አራተኛ ዙር ግጥሚያ መሪው ቅዱስ ጊዮርጊስ ድል ቀንቶታል። የኢትዮጵያ ቡና ዛሬ ባደረገው ግጥሚያ ሽንፈት ገጥሞታል። በሜዳ ቴኒስ ግጥሚያ ያለፉት 20 ዓመታት ታሪክ 20 ጊዜ ባለድል የነበረው ታዋቂው ተጫዋች ሮጀር ፌዴሬር በጎርጎሪ አዲስ ዓመት በአውስትራሊያ የሜዳ ቴኒስ ፍጻሜ አይሳተፍም። በኮሮና ተዋሲ ምክንያት ይካሄድ አይካሄድ እርግጠኛ መሆን ያልተቻለበት የቶኪዮ ኦሎምፒክ ከወዲሁ ዝግጅት ተጀምሯል። አብራችን ቆዩ። የኢትዮጵያ ፕሪምየር ሊግ ግጥሚያ ቅዱስ ጊዮርጊስ ዛሬ የሰበታ ከተማን አራት ለሁለት በሆነ ውጤት አሸንፏል። በጌታ ነከበደ ቀዳሚ ግብ ሰላሳ ሰባተኛው ደቂቃ ላይ መምራት የጀመረው ሰበታ ከተማ አምሳኛው ደቂቃ ላይ እስራኤል እሸቱ ባስቆጠራት ግብ አቻ አወጥቶ ነበር። የቅዱስ ጊዮርጊስ ተጫዋቾች በተከታታይ ባስቆጠሯቸው ግቦች አራት ለአንድ ሊሸነፍ የነበረው ሰበታ ከተማ መደበኛ ዘጠና ደቂቃው ተጠናቆ በጭማሪ ሰዓት ላይ በተገኘ ፍጹም ቅጣት ምት ነበር ሁለተኛን ግብ ማስቆጠር የቻለው ጊዮርጊስ አቤል ያለው ጋዲሳ መብራቱና ጌታ ነከበደ በተከታታይ አስቆጥሯል። ጌታ ነከበደ በ65 ኛው ደቂቃ ላይ ያስቆጠራት ግብ ለራሱ ሁለተኛ ለቡድኑ አራተኛ በመሆን ጨዋታው ተጠናቋል። ዛሬ ከሰዓት ላይ የኢትዮጵያ ቡናና ሐዋሳ ከተማ ባከናወኑት ግጥሚያ ደግሞ ሐዋሳ ከነማ በብሩክ በየነ ብቸኛ ግብ አሸንፏል። በዚህም መሰረት የፕሪምየር ሊጉን ቅዱስ ጊዮርጊስ በዘጠኝ ነጥብ ይመራል። ሀዲያ ሆሳና በተመሳሳይ ዘጠኝ ነጥብ ሆኖም በግብ ክፍያ ልዩነት ሁለተኛ ደረጃ ላይ ሲገኝ የደረጃ ሰንጠረዡን የመምራት ዕድል የነበረው ኢትዮጵያ ቡና በሰባት ነጥቡና የሦስተኛ የሶስተኛ ደረጃው ላይ ተወስኗል። አንድ ተስተካካይ ጨዋታ የሚቀረው ሲዳማ ቡና በዜሮ ነጥብ የደረጃ ሰንጠረዡ ግርጌ ላይ ይገኛል። ቡንደስሊጋም ቡንደስሊጋው ለገና ሰሞንና አዲስ ዓመት ረፍት ላይ ነው። የቡንደስሊጋውን በ30 ነጥብ የሚመራው ባየር ሚኒሽን በጎርጎሪዮሱ አዲስ ዓመት ቀዳሚ እሁድ ማይንትስን ይገጥማል። 28 ነጥብ ይዞ በደረጃ ሰንጥረዡ በሁለተኛነት የሚገኘው ባየር ሌቨርኩሰን በአዲስ ዓመት ዋዜማ የፊታችን ቅዳሜ ከአይንትራክት ፍራንክፉርት ጋር ይፋልማል። 17 ነጥብ ያለው አይንትራክት ፍራንክፉርት ዘጠነኛ ደረጃ ላይ ይገኛል። በተመሳሳይ 28 ነጥብ ሆኖም በግብ ክፍያ የሶስተኛ ደረጃን የተቆናጠጠው ላይፕስጅ ደግሞ ቅዳሜ ማታ ሽቱትጋርትን ይጋጠማል። የፊታችን ሁድ ቦሩሲያ ዶርትሙንድ ከቮልስቡርግ ጋር የሚያደርጉት ግጥሚያም ይጠበቃል። ቦሩሲያ ዶርትሙንድ በቮልስቡርግ በ2 ነጥብ ይበለጣል። 22 ነጥብ ይዞ አምስተኛ ደረጃ ላይ ይገኛል። አራት ነጥብ ብቻ ይዞ በ18ኛ ደረጃ የቡንደስ ሊጋው የመጨረሻ ግርጌ ላይ የሚገኘው ሻልከም ቅዳሜ ዕለት ከሄርታ ቤርሊን ጋር ይጫወታል። አዲሱ አሰልጣኝ ክርስቲያን ግሮውስ ሊሰናበት ጫፍ ላይ የደረሰው ሻልከን በቀጣይ የውድድር ዘመን በቡንደስሊጋው የማቆየት ኃላፊነት ተሰጥቷቸዋል። የ66 ዓመቱ የሻልከ አዲስ አሰልጣኝ ቡድኑን ከመውረድ ለመታደግ ከምንም በላይ ከተጫዋቾች ጋር መነጋገርን እንደሚያስቀድሙ ዛሬም አስታውቋል። የባየር ሚንሽን አሰልጣኝ ሃንሲ ፍሊክ ኪከር በተሰኘው መጽሄት የዓመቱ ምርጥ ሰው ተብለው ተወደሱም። ሃንሲ ፍሊክ ቡድናቸው ባየር ሚንሽን የቡንደስሊጋውን የሻምፒዮንስ ሊጉንና የሱፐር ካፑን ዋንጫዎች እንዲወስድ በማስቻላቸው ነው የዓመቱ ምርጥ የተሰኙት። አምና በዚሁ መጽሔት የዓመቱ ምርጥ ሰው የተባሉት የሊቨርፑሉ አሰልጣኝ የገን ክሎፕ ነበሩ። በእንግሊዝ ፕሪምየር ሊግ የደረጃ ሰንጠረዥን በሰላሳ ሁለት ነጥብ የሚመራው ሊቨርፑል የወራጅ ቃጠና ውስጥ ከሚገኘው ዌስ ብሮሚሽ ጋር ትናንት ባደረገው ግጥሚያ በአስደናቂ ሁኔታ አንድ እኩል ተለያይቷል። በጠንካራ መከላከልና መልሶ ማጥቃት ስልት ወደ ሜዳ የገቡት ዌስ ፕሮሚሾች ከሊቨርፑል ጋር ነጥብ ተጋርተው ለመውጣት የቆረጡ ይመስሉ ነበር። አብዛኛውን ጊዜም ተጫዋቾቻቸው በአጠቃላይ ወደ ግብ ክልላቸው በማፈግፈግ ሲከላከሉ ቆይቷል። ዌስት ፕሮሚች እስካሁን ባደረጋቸው 15 ግጥሚያዎች ያሸነፈው አንድ ጊዜ ብቻ ነው። የሊቨርፑልን ጨምሮ አምስት ግጥሚያዎችን አቻ ወጥቷል። በዘጠኙ ተሸንፏል። ስምንት ነጥብ ብቻ ይዞ 19ኛ ደረጃ ላይ ይገኛል። ከበታቹ የሚገኘው ባለ ሁለት ነጥቡ ሼፊልድ ዩናይትድ ብቻ ነው። ሊቨርፑል በአንጻሩ እስካሁን ባደረጋቸው ግጥሚያዎች አንድ ጊዜ ተሸንፎ አምስት ጊዜ አቻ ወጥቷል፣ ዘጠኙን አሸንፏል። እናም በዚህ ሁኔታ ከዌስት ብሮሚች ጋር አቻ መውጣቱ በርካቶችን አስገርሟል። በእርግጥ ፊርሚኖ ዘጠናኛው ደቂቃ ላይ ከመቀየሩ በፊት በግንባሩ ገጭቶ ከመሬት ጋር በማላተም ወደ ግብ የላካትን ኳስ ግብ ጠባቂው ከመረብ እንዳታርፍ የተከላክለው እንደምንም በጣቶቹ ጫፎች ነበር። ዛሬ ማታ ቼልሲ ከአስቶን ቪላ ጋር የሚያደርገው ግጥሚያ በደረጃ ሰንጠረጁ የሶስተኛ ቦታን ከላይስተር ሲቲ ለመቀማት የሚያስችል ነው። በተለይ ሁለት ተስተካካይ ጨዋታዎች የሚቀሩት አስቶን ቪላ እንደ ቼልሲ 25 ነጥብ ይዞ ሰባተኛ ደረጃ ላይ በመገኘቱ እድሉ ሰፊ ነው። 15 ጨዋታዎችን ያከናውነው ላይስተር ሲቲ 28 ነጥብ ይዞ ሶስተኛ ደረጃ ላይ ይገኛል። ኤቨርተን በ29 ነጥብ ሁለተኛ ነው። ማንቸስተር ሲቲና ኤቨርተንም ከነ ቸልሲ ቀጥለው ዛሬ ማታ ይጋጠማሉ። ኤቨርተን አስራ ስድስተኛ ጨዋታውን ሲያከናውን ማንቸስተር ሲቲ ደግሞ ተስተካካይ አስራ አምስተኛ ጨዋታውን ነው ዛሬ ማታ የሚያከናውነው። በሳምንቱ መጨረሻ ላይ በተከናወኑ የፕሪሚየር ሊግ ግጥሚያዎች በሚካኤል አርቴታ የሚሰለጥነው አርሰናል ቼልሲ ላይ ድል ተቀዳጅቷል። ከአሌክሳንደር ላካ ዜቴና ግራኒ ሻቃ ቀጥሎ ሶስተኛ ግብ በ ሃምሳ ስድስተኛው ደቂቃ ላይ ከመረብ ያሳረፈው የአስራ ዘጠኝ ዓመቱ ታዳጊ ቡካዮ ሳካ የዕለቱ ምርጥ ተጫዋች ሆኖ አምሽቷል። ቼልሲ ዘጠና አንደኛው ደቂቃ ላይ ያገኘውን ፍጹም ቅጣት ምት ጆርጂኒዮ እንዲመታው ቢደረግም ጀርመናዊው ግብ ጠባቂ ቤርድ ሬኖ ግን አጨናቅፎበታል። በቅዳሚው ግጥሚያ አርሰናል ቼልሲን ሶስት ለአንድ በሆነ ሰፋ ያለ ውጤት ነው ያሸነፈው። ሆኖም በደርቢው ፉክክር ድል ሲያደርግ ከስምንት ተከታታይ ጨዋታዎች በኋላ ነው። አርሰናል ከዚህ ቀደም ያሸነፈው ጥቅምት 22 ቀን ከማንቸስተር ዩናይትድ ጋር ያደረገውን ጨዋታ ነበር። በወቅቱ አርሰናል በፒየር ኤሜሪክ ኦባማያንግ 69 ደቂቃ ላይ የተቆጠረች ብቸኛ ግብ አንድ ለዜሮ ማሸነፉ ይታወሳል። ከዚያን ጊዜ በኋላ አርሰናል ድል ርቆት ቆይቷል። በለንደን ደርቢ ቅዳሜ እለት ድሌ ቀናው አርሰናል አርሰናል፣ በአሁኑ ወቅት በደረጃ ሰንጠረዡ ግርጌ ከሚገኘው ሼፊልድ ዩናይትድ በ15 ነጥብ ልዩነት 15ኛ ደረጃ ላይ ይገኛል። በስፔላ ሊጋ ባርሴሎና ዛሬ ማታ ከአይበር ጋር ይጋጠማል። ባርሴሎና 24 ነጥብ ይዞ በአምስተኛ ደረጃ ላይ ይገኛል። ከበላዩ ቪላ ሪያል፣ ሪያል ሶሲዳድ፣ ሪያል ማድሪድ እና አትሌቲኮ ማድሪድ ከአራተኛ እስከ አንደኛ ደረጃ ተደርድሯል። የባርሴሎናው የረዥም ዘመን አጥቂ አርጀንቲናዊው ሊዮኔል ሜሲ በአንድ ወቅት ወደ ዩናይትድ ስቴትስ አቅንቶ እዚያ ለሚገኝ ቡድን የመጫወት ተስፋ እንዳለው ገልጧል። የ33 ዓመቱ አርጀንቲናዊ አጥቂ ትናንት በቴሌቪዥን ቀርቦ ባደረገ የተደረገው ቃለ መጠይቅ በእርግጠኝነት መናገር ባይችልም ዩናይትድ ስቴትስ ውስጥ መኖር ፍላጎቱ እንደሆነ ግን አልሸሸገም። ሊዮኔል ሜሲ ከአስራ ሶስት ዓመቱ አንስቶ ከተጫወተበት የልጅነት ቡድኑ ራሱን ለማሰናበት ተዘጋጅቶ እንደነበር ባሳወቀበት ወቅት ከፍተኛ ወቀሳ ቀርቦበት ነበር። ቀጣዩ የኦሎምፒክ ስፖርት ጃፓን ቶኪዮ ውስጥ በጎርጎሪዮሱ 2021 ለመካሄዱ እርግጠኛ ባይኮንም ቶኪዮ ከወዲሁ ዝግጅት መጀመሯ ተገልጧል። በኮሮና ተዋሲ ስርጭት የተነሳ በቶኪዮ ሊ ሲካሄዱ የነበሩት የኦሎምፒክና ፓራሊምፒክ ጨዋታዎች ከታቀደላቸው ጊዜ ውጪ እንዲሸጋሸጉ ተደርጓል። ሂሮሺ ሳካዚ ውስጥ ለኦሎምፒክ ጨዋታዎች ዝግጅት የፈጠራ ስራዎችን የሚከውኑ ድርጅቶች ስራቸውን ጀምሯል። በከተማይቱ ሰባት አባላት ያሉት የፈጠራ ስራዎች ቡድን መቋቋሙም ተገልጧል። የሜዳ ቴኒስ። በአውስትራሊያ የሜዳ ቴኒስ የፍጻሜ ግጥሚያ ሮጀር ፌዴሬር እንደማይሳተፍ ተገለጠም። የስድስት ጊዜያት ባለድሉ ዘንድሮ በአውስትራሊያ የፍጻሜ ውድድር እንደማይሳተፍ መነገሩ የሜዳ ቴኒስ አፍቃሪያንን ቅራ ቅር አሰኝቷል። የ39 ዓመቱ ሮጀር ፌዴሬር በአለም የሜዳ ቴኒስ ግጥሚያ ለ20 ጊዜያት ድል ተቀዳጅቷል። ሮጀር ፌዴሬር ካለፈው ጥር ወር አንስቶ ባከናወናቸው የቀዶ ጥገናዎች የተነሳ በቀጣይ ውድድር መሳተፍ አይችልም። ምናልባት ግን የካ የሰራቲት ወር ላይ ዘግቶ ቢሆን በአውስትራሊያ የሜልቦርን ውድድር ለመሳተፍ ተስፋ ሰንቋል። ለ ሃያ አንድ ዓመታት ያህል በአውስትራሊያ የሜዳ ፍጻሜ ያለማቋረጥ የተሳተፈው ሮጀር ፌዴረር ከዚህ ውድድር ውጭ ሲሆን ለመጀመሪያው ጊዜ ነው። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሽነኝ መልካም ጊዜ፣ ጤና ይስጥልኝ።